ጤናና አካባቢ ባለፈው ጎርጎሮሳዊ ዓመት 2019 መጨረሻ ላይ ለመጀመሪያ ቻይና ውስጥ በወረርሽኝ መልክ መቀስቀሱ የተነገረው ኮሮና ተህዋሲ አነሳሱ ግልጽ ባይወጣም ከእንስሳ ወደ እንስሳ በመተላለፍ የሚታወቅ መሆኑን አንዳንድ የምርመራ ዘገባዎች ያሳያሉ። ሌላው መታወቅ ያለበት ኮሮና ተህዋሲ የተለያየ አይነት እንዳለው ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ቀደም ሲል በጎርጎሮሳዊ 2002 ሳርስ፣ በ2012 ደግሞ መርስ የተሰኙ የዚሁ ተዋሲ አይነት ወረርሽኞች ተከስተው እንደነበር መረጃዎች ያመለክታሉ። ሳርስ መርስም ሆነ ኮሮና የመተንፈሻ አካላትን የሚያውኩ ተዋሲዎች ናቸው። ተዋሲው እንግዳ ባይሆንም አይነቱ በመለወጡ እስካሁን መድኃኒት አልተገኘም። ጥረቶች ግን አሉ። ለአፍታ ለመመልከት ለጥቂት ደቂቃዎች አብረን እንቆይ። ኮሮና ተዋሲ የተለመደው የጉንፋን በሽታን እንዲሁም የመተንፈሻ አካል ችግርን የሚያመጡ ተዋሲዎች ቤተሰብ ሲሆን አንድ ሰው በዚሁ በሽታ መያዙ እስኪታወቅ በአማካኝ ከ12 እስከ 14 ቀናት ሊወስድ እንደሚችል የወጡ መረጃዎች ያመለክታሉ። የሚያደርሰው ጉዳትም ከኃይለኛ ሕመም አንስቶ እስከ ሞት ይደርሳል። እስካሁንም ትኩሳት፣ ሳልና የትንፋሽ ማጠር ወይም የመተንፈስ ችግር እንደሚያስከትል የተገለጸው በሳይንሳዊ ስሙ ኮቪድ-19 የተሰኘው ኮሮና ለ1775 ሰዎች ሞት ምክንያት መሆኑ ተሰምቷል። እስካሁንም ቻይናን ጨምሮ በ26 ሀገራት በኮሮና ተዋሲ የተያዙ ሰዎች መኖራቸው ተመዝግቧል። በበሽታው የተያዙ ሰዎች ቁጥርም 71432 ደርሷል። በተለያዩ ጊዜያት የመተንፈሻ አካላት ችግር ለምሳሌ እንደ ኢንፍሉዌንዛ ያሉ ህመሞች ያጋጠማቸው ሰዎችን ተዋሲው የመጉዳት አቅም እንዳለው መረጃዎች ያሳያሉ። ተዋሲው የተቀሰቀሰባትና እጅግ የተስፋፋባት ቻይና ሰዎች ራሳቸውን ከበሽታው ለመከላከል ሊያደርጉ የሚገባቸውን ጥንቃቄ ከመምከር ባሻገር በተዋሲው ለተያዙት ዜጎቿ መድኃኒት ለማግኘት ጥረት ጀምራለች። የዓለም የጤና ድርጅትና የሕክምና ዘርፍ ተመራማሪዎችም መድኃኒቱን ለማግኘት የበሽታው ምንነትና የትመ ው እንዲጣራ ምርምር እያደረጉ ነው። የዓለም የጤና ድርጅት ከፍተኛ ሳይንቲስት የሆኑት ዶክተር ሶሙያ አዋሚ ናታን የምርምሩ ትኩረት ምን ላይ መሆን እንዳለበት መለየቱን አመልክተዋል። ምርምር ከሚደረግባቸው ዘርፎች መካከል የመተላለፉ ሁኔታና የት መጣው ቅድሚያ ማግኘት እንዳለበት ለይተናል። ምክንያቱም የተዋሲው ምንነት እና ከየት እንደመጣ እንዲሁም እንዴት ወደ ሰው እንደተዛመተ መረዳት ይኖርብናል በዚህ ላይ የመተላለፍ ይዞታው የሚያጠቃው የተለየ ዕድሜ ክልል፣ እንዲሁም ከሌሎች በተለየ እንዴት ያሉ ሰዎች ላይ በሽታው እንደሚጸናና ትኩረት የሚያሻቸው የትኛዎቹ ሁኔታዎች ወይም የተፈጥሮ አካባቢዎች ናቸው የሚለውም በቶሎ ሊታወቅ የሚገባው ጉዳይ ነው። ባለፈው ሳምንት ጄኔቫ ላይ በተካሄደው ውይይት ከሶስት መቶ የሚበልጡ ተመራማሪዎችና ሳይንቲስቶች በአካል እንዲሁም በኤሌክትሮኒክስ መሳሪያዎች ከያሉበት ተሳትፎ አድርገዋል። የሳይንቲስቶችና የገንዘብ ለጋሾች የጋራ ውይይቱም ተሃዋሲውን በተመለከተ አስቸኳይ ምርምር እንደሚያስፈልግ ከመግባባት እንዲደርሱ ማገዙ ተነግሯል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ተመራማሪዎች በሚያከናውኑት ስራ ታማሚዎችን እንዴት መርዳት እንደሚቻል በቂ መረጃ ይገኛል የሚል ተስፋቸውን ገልጸዋል። ዓለም አቀፍ ተመራማሪው ማህበረሰብ ፈተናውን ለመቋቋም ያሳየው ኃይልና ፍጥነት በጣም አበረታቶኛል። እኛ እዚህ ስንነጋገር የምርምር ቡድኖችን በገንዘብ የሚደግፉ አካላት እጅግ አሳሳቢ ለሆነው ችግር መፍትሔ ለማግኘት ቀዳሚ ምርምሮች እንዲካሄዱ ለማድረግ እየተወያዩ ነው። ቅድሚያ ከተሰጣቸው መካከል ቀላል ምርመራ ማካሄድ፣ ተጋቦቱን ለመከላከል የሚረዳ የተሻለ መከላከልን፣ እንዲሁም ታማሚዎችን ሊያክሙ የሚያስችሉ ዘዴዎችን፣ ክትባት ማግኘት የሚገባቸውን የመለየት እናም ይህን እንዴት ማፋጠን እንደሚቻል፣ በተጨማሪም ለችግሩ መፍትሄ እንዴት ማግኘት ይቻላል የሚሉት ይገኙበታል። ለኮሮና ተዋሲ ወይም ለኮቪድ-19 መከላከያ ክትባት በ18 ወራት ውስጥ ሊገኝ እንደሚቻል ያመለከቱት ዋና ዳይሬክተሩ ተዋሲው ተስፋፍቶ የባሰ ጉዳት እንዳያደርስ ባለው አቅም መረባረብ እንደሚያስፈልግም አሳስበዋል። አሁንም በእጃችን የሚገኙ ተዋሲው እንዳይተላለፍ የሚረዱ በርካታ መሰረታዊ ዘዴዎች አሉ። ለምሳሌ ለዚህ ችግር የመጀመሪያው ክትባት ሊዘጋጅ የሚችለው ከ18 ወራት በኋላ ሊሆን ይችላል። ስለዚህ ማድረግ የምንችለው ተዋሲውን ለመዋጋት የሚረዱ በእጃችን የሚገኙ መሳሪያዎችን ዛሬ መጠቀም ነው። አልጃዚራ እንደዘገበው የቻይና መንግስት ራሱ ነው ባለፈው ጎርጎሮስ ዓመት ማለቂያ ላይ ለዓለም የጤና ድርጅት 11 ሚሊዮን ዜጎች በሚገኙበት በሀገሪቱ የወደብ ከተማ ሁዋን ያልተለመደና የሳምባ ምች መሰል ከባድ ህመም መከሰቱን ያመለከተው። በወቅቱ ከታመሙት አብዛኞቹ በከተማዋ ከባህር የሚገኙ ምግቦች መሸጫ ስፍራ የሚሰሩ ወገኖች ነበሩ። ወዲያውም ገበያው ተዘጋ። የህክምና ባለሙያዎች የበሽታው ምንነት የማጣራት ሂደት ላይ ሳሉ የታማሚዎች ቁጥር ከአርባ በለጠ። ወዲያውም የቻይና ባለስልጣናት በሽታው በጎርጎሮሳዊ 2002 ተከስቶ ከ700 ሰዎች በላይ ህይወት የቀጠፈው ሳርስ ነው የሚል መደምደሚያ ላይ ደረሱ። ብዙም ሳይቆይ የዓለም የጤና ድርጅት እንደጠቆመው ባለስልጣናቱ አዲስ ተህዋሲ ማግኘታቸውን ይፋ አደረጉ። ኮቪድ-19 የሚል ስያሜ የተሰጠው ፈጥኖ የሚተላለፈው ኮሮና ተህዋሲ የተገኘው እዚሁ ጋር ነው በሚል ቦታዎችን ለይቶ መግለጹ መገለል ሊፈጥር እንደሚችል ዶክተር ቴዎድሮስ አድሃኖም አሳስበዋል። በሽታው ቦታዎችንም ሆነ እንስሳት፣ ግለሰቦችንም ሆነ በቡድን ያሉ ሰዎችን በሚገልጽ መልኩ የሚገናኝ ስያሜ እንዳይኖረው የተለየ ስም መፈለግ አለብን። ስም አሰጣጡ ያልተገባ ወይም የሚያገል ስያሜ እንዳይኖር ይከላከላል። በዚያም ላይ ወደፊት ለሚከሰቱ የኮሮና ተዋሲ ወረርሽኞች ደረጃውን የጠበቀ አካሄድ እንዲኖረን ያደርጋል። ኮቪድ-19 ሲኦ ኮሮና ቪአይ ቫይረስ ዲ ደግሞ ዲዚዝ የሚል ትንታኔ የያዘ ነው። ምንም እንኳን ኮቪድ-19 ተዋሲ በ26 ሀገራት ውስጥ መገኘቱ ቢረጋገጥም ቻይና ውስጥ የተያዙት ሰዎች ቁጥር ከሌሎቹ ጋር የሚወዳደር እንዳልሆነን የተገለጸው በሻንጋይ የሕክምና ዶክተሮች በበኩላቸው የታማሚዎችን ህይወት ከማትረፍ ጎን ለጎን ምርምር እያካሄዱ ነው። ቀደም ሲል በሀገሪቱ የተከሰተው የሳርስ ተዋሲ ተጠቂዎች የታከሙበት የሻንጋይ የሕክምናና የምርምር ማዕከል በዚሁ ተግባር ተጠምዷል። እስካሁን በተዋሲው በሺ የሚቆጠሩ ዜጎች በሞቱባት ቻይና በአንድ ጊዜ በርካታ ተመሳሳይ የጤና ችግር ያጋጠማቸው ታማሚዎችን በአንድ ሐኪም ቤት ማስተናገድ አቅምን የሚፈታተን መሆኑን የማዕከሉ ተባባሪ ዳይሬክተር ሉ ሆንግዙ ተናግረዋል። እስካሁንም የህክምናና የምርምር ማዕከሉ 320 የኮሮና ተህዋሲ ታማሚዎችን ተቀብሎ ያስታመመ ሲሆን 135ቱ ተገቢውን ህክምና አግኝተው ተሽሏቸው ከሐኪም ቤት መውጣታቸውንም አመልክተዋል አሁንም ዶክተሮቹ ቀሪ 184 ታማሚዎች ከነሱ መካከል ደግሞ በአሳሳቢ ደረጃ ላይ የሚገኙ 14 ዜጎችን እያከሙ ነው። ለህክምናውም በሽታ የመከላከል አቅም የሚያጠናክሩ ጸረ ተዋሲ መድኃኒቶችን እንዲሁም ከተዋሲው መዳን የቻሉ ታማሚዎች ደም ውስጥ ቀለም አልባውን ፈሳሽ ወይም ፕላዝማ በመጠቀም እየረዱ መሆኑን ዶክተሩ ተናግረዋል። ከዚህም ሌላ የቻይና ባህላዊ መድኃኒት በኮሮና ተዋሲ ለተጠቁ ወገኖች በመስጠትም በርካቶችም በመርዳት ላይ መሆናቸውን ዛሬ አመልክተዋል። የቻይናን ባህላዊ መድኃኒት በመጠቀም ረገድ ሐኪም ቤት ከገቡት አጠቃላይ ሰዎች ዘጠና በመቶ ባህላዊውን የቻይና መድኃኒት ተጠቅመዋል። በሐኪም ቤታችን ካሉት ከ184 ታማሚዎች ደረጃው ይለያይ እንጂ ሁሉም የቻይናን ባህላዊ መድኃኒት ተጠቅሟል። ከዚህ ተነስተንም የቻይናን ባህላዊ መድኃኒትና የምዕራባውያንን መድኃኒት አጣምሮ መጠቀሙ ወረርሽኙን ለመከላከልና ለመቆጣጠር ጠቃሚ ሚና ተጫውቷል ብሎ መደምደም ይቻላል። ኮሮና ተህዋሲ አፍሪካ ውስጥ እስካሁን ወደ ግብጽ በአንድ ሰው አማካኝነት መግባቱ ተሰምቷል። ኢትዮጵያ በበኩሏ ከጥር 15 ቀን 2012 ጀምሮ አደረግኩ ያለችውን ጥንቃቄ የጤና ጥበቃ ሚኒስቴር ዛሬ በፌስቡክ አሰራጭቷል። እስካሁን ለኢትዮጵያ የድንገተኛ አደጋዎች ምላሽ ማስተባበሪያ ማዕከል ስልሳ ጥቆማዎች እንደደረሱ ከእነዚህም አስራ ሰባቱ የቻይና የጉዞ ታሪክ ስላላቸውና የበሽታው ምልክት ስለታየባቸው ለይቶ በማቆያ ማዕከል ማሰንበቱን የላቦራቶር ምርመራ ተደርጎም ከተዋሲው ነጻ መሆናቸው ሲረጋገጥ ወደ ህብረተሰቡ እንዲቀላቀሉ ማድረጉንም ገልጿል። ህብረተሰቡን በማሳል ወይም በማስነጠስ ጊዜ አፍና አፍንጫን በመሸፈን ጥንቃቄ እንዲያደርግ፣ ሰዎች የተጠቀሙበትን የአፍንጫና አፍ ማበሻም በየሜዳው ከመጣል እንዲቆጠቡ የሚመክሩ መረጃዎችንም እያሰራጨ ነው። እጅን በውሃና ሳሙና መታጠቡ ሳይዘነጋ ትኩሳት ሳልና የመተንፈስ ችግር ሲያጋጥምም ላስቸኳይ የህክምና እርዳታ ነጻ በሆነው 8335 በመደወል እርዳታ ማግኘት እንደሚቻልም ሚኒስቴር መስሪያ ቤቱ ባሰራጨው መረጃ ጠቁሟል። በነገራችን ላይ የተለያዩ አየር መንገዶች ተህዋሲው ቻይና ውስጥ ከተቀሰቀሰ ወዲህ ለረዥምና አጭር ጊዜያት በረራቸውን አቋርጠዋል። የአሜሪካ፣ የካናዳ፣ የአውሮፓ እንዲሁም የእስያና የመካከለኛው ምስራቅ ሀገራት ታዋቂ አየር መንገዶች ይገኙበታል። የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን ጉዞ አለመግታቱ ለብዙዎች የስጋት ምንጭ መስሏል። ለትምህርት ቻይና የሚገኙ ልጆቻቸው እንዲመለሱላቸው የጠየቁ ኢትዮጵያውያን ወላጆችም አደባባይ ወጥተው ድምፃቸውን አሰምተዋል። በየጊዜው የዓለምን ትኩረት የሳቡ የተዋሲ ወረርሽኞች ከቅርብ ዓመታት ወዲህ እየተደጋገሙ ተከስተዋል። አፍሪካ ውስጥ ኤቦላ እስያ ደግሞ ሳርስና መርስ፣ አሁን ደግሞ ኮሮና ተዋሲ የበርካቶችን ህይወት ስጋት ላይ ጥሏል። የዓለም የጤና ድርጅት እንደሚለው መከላከያ ክትባት ለማግኘት ቢያንስ አንድ ዓመት ከመንፈቅ መጠበቅ ግድ ይሆናል። በዚህ መካከል ግን ሰዎች ራሳቸውን የሚከላከሉባቸው መሰረታዊ ጥንቃቄዎች ላይ ትኩረት ማድረጉ አማራጭ የለውም እና የጤና ጥበቃን መመሪያ ማስተዋሉ ይመከራል። አድማጮች ለዕለቱ ያልነውም በዚሁ አበቃን። ሸዋዬ ለገሰ ነኝ። ሰላም ሁኑ።